የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ተጀመረ። ዛሬ ቀኑ ታህሳስ 3 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ጋር ከቆያችሁ ቀጣዮቹን ጉዳዮች ትሰማላችሁ። አንድ ዶላር ከአንድ ማኪያቶ የሚለውን የጠቅላይ ሚኒስትር አብይ አህመድ ጥሪ ተቀብለው የተሰባሰቡ የኢትዮጵያ ዲያስፖራ ትረስት ፈንድ ምክር ቤት ገቢ ሰብሳቢ ምክር ቤት አባላት በአንድ አመት ጊዜ ውስጥ አምስት ነጥብ ሁለት ሚሊዮን ዶላር ገቢ ማሰባሰባቸውን ይፋ አደረጉ። ይህንንም ስናደርግ ብዙ መሰረታዊና ተቃዋሚ የሆኑ ነገሮችን ሰርተናል። አስራ ሁለት ወር በማይሞላ ጊዜ ውስጥ ኢትዮጵያም አሜሪካንም ሀገር በህጋዊ መንገድ ተጠናቀን አሜሪካ ነገር ውስጥ በይሄ ታክስ ኤግዘምት የሚባል ወይም ገንዘብ ሲሰጡ ታክስ የማይከፈልበት 501c3 ይባላል። እሱን አስመዝግበን በጣም ከፍተኛ ስራ የሚጠይቅ ነው። በአሜሪካ አገር ህግ ገንዘብ ከሀገር ከአሜሪካ ወደ ሌላ ሀገር በሚወጣበት ጊዜ ትልቅ ጥንቃቄ መደረግ አለበት እና እሱን ሁሉ ከፍተኛ በሆነ ደረጃ አሟልተን የሰማናቸው ፕሮፌሰር አለማየሁ ገብረ ማርያም ነው። ይህን የተመለከተ ዘገባ ይኖረናል። በሌላ ዜና በተለያዩ የውጭ አገራት ውስጥ የሚኖሩ ኢትዮጵያን በሐዋሳ ከተማ 15 ሚሊዮን ዶላር የሚያወጣ የንግድ ማዕከል ለመገንባት እያደረጉት ስላለው ጥረትም የሚያወሳ ዘገባ አለ። ሞሉ ኦፊስ ቢውልዲንግ እና ፎርስታር ሆቴል ሶስቱንም ያካተተ ፕሮጀክት ነው። በ10 ሺ ካሬ ሜትር ላይ ያለው። በአሁን ሰዓት ግን የጀመርነው የሞሉን ፕሮጀክት ሞሉና ኦፊስ ቢውልዲንግ ፕሮጀክት ነው፣ በዛሬው ሌት የተጀመረው የሰማናቸው አቶ ኤርሚያስ ዮሐንስን ነው። መቶ ሰባ የሚሆኑ በውጭ ሀገር የሚኖሩ ኢትዮጵያውያን የመሰረቱት ማህበር ተወካይ ናቸው። አብረውን ያመሻሉ። ተጨማሪ ዘገባዎችም አሉ። አብረናችሁ የምናመሸው ሀብታሙ ስዩምና ኤደን ገረመውንም በመቀጠል የዓለምን ውሎ በአጭሩ የሚያስቃኙ አጫጭር ዜናዎች ይሰማሉ። ወደ ዜናዎቹ እንሻገር። ከዜናዎቹ ጋር ተመልሰን መጥተናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ቀጣዩ ምርጫ የህዝቡ ወኪል በትክክል ማን እንደሆነ የሚያሳውቅ እንደሚሆን ባወጣው ጋዜጣዊ መግለጫ ዛሬ አሳውቋል። ለምርጫውም አስፈላጊ የሆነ ዝግጅቱን እያጠናቀቀ መሆኑንም ተናግሯል። ዘገባውን ያደረሰን መለስካቸው ነው። የብሪታንያ ጠቅላይ ሚኒስተር ቦሪስ ጆንሰንና ወጋ አጥባቂ ፓርቲያቸው በሀገሪቱ ምክር ቤት ካሉት 650 መቀመጫዎች አብዛኛውን አሸንፈዋል። በተካሄደው ጠቅላላ ምርጫ የወጋ አጥባቂዎች ማሸነፍ ብሪታንያ ከአውሮጳ ህብረት አባልነት ለመውጣት ከሶስት ዓመታት በፊት በሕዝበ ውሳኔ በወሰነችው መሠረት ለረጅም ጊዜ ሲጠበቅ የቆየውን የፍቺ ሂደት ፍጻሜ እንዲያገኝ ያስችል ይሆናል የሚል ግምት አለ። ወጋ አጥባቂዎቹ 362 መቀመጫዎችን አግኝተዋል። ሌበር ፓርቲ 23፣ የስኮትላንድ ብሔራዊ ፓርቲ 48፣ የሊብራል ዲሞክራት ፓርቲ ደግሞ 11 አግኝተዋል። የጆንሰን የምርጫ ዘመቻ የብሪታንያ መውጣት ይጠናቀቅ በሚል መፈክር ላይ ያተኮረ ነበረ። የዩናይትድ ስቴትስ የተወካዮች ምክር ቤት የፍርድ ኮሚቴ በፕሬዚዳንት ዶናልድ ትራምፕ ላይ የሚመሰረቱ ሁለት የክስ አንቀጾችን ዛሬ አጽድቋል። መላ የምክር ቤቱ አባላት በመጪው ሳምንት ድምጽ ሊሰጡበትም ይችላሉ ተብሏል። የኮሚቴው አባላት ትናንት ለ14 ሰዓታት ያክል ተከራክረው አጭር ረፍት ካደረጉ በኋላ ነው ይህንን ድምጽ የሰጡት። ሪፐብሊካውያንና ዴሞክራቶች የፓርቲዎቻቸውን መስመር ተከትለው ነው ድምጽም የሰጡት። ትራምፕ ስልጣናቸውን ካለ አግባብ ተጠቅመዋል፣ የምክር ቤቱን የምርመራ ሂደት ለማሰናከል ሞክረዋል፣ የሚሉ ሁለት የክስ አንቀጾች ናቸው የጸደቁት። ሀያ ሶስት በአስራ ሰባት ድምጽ ነው የተሰጠው። ሪፐብሊካውያኑ የምክር ቤት አባላት የክስ አንቀጾችን ይዘት ለማዳከም ወይም እንዲሰረዙ ለማድረግ ሞክረው ነበር። የክስ አንቀጾቹ መላ የምክር ቤቱ አባላት ድምጽ እንዲሰጡባቸውም ለማድረግ ጥረውም ነበር። ዴሞክራቶች የሚቆጣጠሩት የፍርድ ኮሚቴ ግን ይህንን ጉዳይ አልተቀበለውም። ዩናይትድ ስቴትስ በኢራን ላይ የጣለችው ማዕቀብ ሀገሪቱ ለውጭ ምንዛሪ ያላትን ተደራሽነት ክፉኛ ገድበዋል። በአገር ውስጥና በውጭ ትርምስ ለመፍጠር የቀራት የገንዘብ ተደራሽነት አስር ቢሊዮን ዶላር ብቻ ነው ሲሉ አንድ የከፍተኛ የዩናይትድ ስቴትስ ባለሥልጣን ተናግረዋል። የዩናይትድ ስቴትስ ልዩ የኢራን ተወካይ ብራይብ ሁክ ትናንት ዋሽንግተን ላለው የውጭ ግንኙነት ካውንስል ባደረጉት ንግግር አዲስ ይፋ ተደረገ ስላሉት የኢራን የውጭ ምንዛሬ መጠን ጠቁመዋል። በዩናይትድ ስቴትስ ትንታኔ መሠረት ኢራን በአሁኑ ወቅት መቶ ቢሊዮን ዶላር የሚሆን የውጭ የውጭ ምንዛሬ ተቀማጭ አላት። የኢራን ባለሥልጣኖች በአሁኑ ወቅት ከተቀማጩ ሊያገኙ የሚችሉትን ገንዘብ አስር ከመቶውን ማለትም አስር ቢሊዮን ዶላር ብቻ ነው ይላሉ ባለሥልጣኑ። ሌላው ዘጠና ቢሊዮን ዶላር የኢራን ገንዘብ በሌሎች ሀገራት የታገደ መሆኑን ሁክ ተናግረዋል። አድማጮች፣ ለአሁን ያሉን አጫጭር ዘገባዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብረናችሁ የምንቆየው ሀብታሙ ስዩምና ኤደን ገረመው ነን። አሁን ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገር። አንድ ዶላር ከአንድ ማኪያቱ የሚለውን የጠቅላይ ሚኒስትር አብይ አህመድ ጥሪ ተቀብለው የተሰባሰቡ የኢትዮጵያ ዲያስፖራ ትረስት ፈንድ ምክር ቤት አባላት በአንድ ዓመት ውስጥ አምስት ነጥብ ሁለት ሚሊዮን ዶላር ገቢ ማሰባሰባቸውን ይፋ አድርገዋል። በዝግጅቱ ላይ እንግዲህ ጽዮን ግርማና አይደን ገረመው አብረን ተገኝተን ነበር። እንግዲህ በዛ ያያችሁትንና የተመለከታችሁትን የምታቀርቡበትን ዘገባ በመቀጠል እናሰማለን። የሕግ ጠበቃና የፖለቲካል ሳይንስ መምህሩ እንዲሁም የኢትዮጵያ ዲያስፖራ ትረስት ፈንድ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም በአንድ ዓመት ውስጥ ከ25ሺ ኢትዮጵያውያን 5.2 ሚሊዮን ዶላር ማሰባሰባቸውን ይናገራሉ። የታወሰው ሁሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ዓመት ነሐሴ ላይ በሰጡን መልእክት ለዲያስፖራው ማለት ነው አንዳንድ ብር ከቀን ከምጠጡት ቡና ወይም ማኪያቶ ከምታወጡት አንዳንድ ብር ብታዋጡ ለሀገራችሁ ትልቅ ስራ መስራት ትችላላችሁ፣ ወገኖቻችሁ መርዳት ትችላላችሁ የሚለውን ጥሪ ተቀብለን እኛ ደግሞ አሁን ባለፈው ዓመት 12 ወር በማይሞላ ጊዜ ውስጥ አምስት ሚሊዮን ብር ሰብስበናል። ከዛ ሁሉ ደግሞ እኛ የምናምነው ትልቅ ታሪክ ሰራን ብለን ነው። ይህም ታሪክ የሰራንበት ምንድን ነው? ማናቸውም አገር በዓለም ላይ እስከ ዛሬ ድረስ በሀገሩ መሪ ተጠርቶ አንዳንድ ብር አዋጥቶ እንኳንስ አምስት ሚሊዮን ብር አምስት ብር አዋጥቶ ከፍተኛ የሆኑ አገር ውስጥ ያሉትን አንዳንድ የጎደሉ ነገሮች ለማሟላት የተሞከረበት ጊዜ የለም። ጠቅላይ ሚኒስትር አብይ አህመድ ከአስራ ስምንት ወራት በፊት እዚህ ዩናይትድ ስቴትስ መጥተው አንድ ዶላር ከአንድ ማኪያቶ ላይ መዋጮ በጠየቁበት ወቅት የሚሰበሰበው ገንዘብ በቀጥታ ወደ ተጠቃሚው እንደሚገባ ገልጸው ነበር። ይሄ በመንግስት በጀት አይገባም። የራሱ ቦርድ ይቋቋምለታል። በወር 30 ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ያገኛሉ ማለት ነው። በመድኃኒት ምክንያት በአምቡላንስ ምክንያት የሚሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈን ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስም ተሰጥቶት ለምሳሌ አጥሎ ለማየት ሀይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሀይ ስኩል ይሰራል። በየቀኑ አንዳንድ ዲያስፖራ ሃይስኩል ስኩል ይሰራል ማለት ነው። በወር 30 በአመት አብዙት በሁለት አመት የሃይ ስኩል ፍላጎታችንን ዲያስፖራ መለስ ይችላል ራሱም እየሰራ ሀገሩን እየጠቀመ ይህንን በማድረግ ዲያስፖራዎች ለአንድ አመት ለሁለት አመት እንዲሞክሩን እለምናቸዋል ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወልቅ ሳትጠፋ ላሰቡት አላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል ፕሮፌሰር አለማየሁ ከገንዘቡ በተጨማሪ ስብስቡ ብዙ ያሳካው ጉዳይ አለ ብለዋል። ይህንንም ስናደርግ ብዙ መሰረታዊና ተቋሚ የሆኑ ነገሮችን ሰርተናል። 12 ወር በማይሞላ ጊዜ ውስጥ ኢትዮጵያም አሜሪካንም ሀገር በህጋዊ መንገድ ተጠናቀን የአሜሪካ ነገር ውስጥ በይሄ ታክስ ግዘምት የሚባል ወይም ገንዘብ ሲሰጡ ታክስ የማይከፈልበት 501c3 ይባላል። እሱን አስመዝግበን በጣም ከፍተኛ ስራ የሚጠይቅ ነው። በአሜሪካን ሀገር ህግ ገንዘብ ከሀገር ከአሜሪካ ወደ ሌላ ሀገር በሚወጣበት ጊዜ ትልቅ ጥንቃቄ መደረግ አለበትና እሱን ሁሉ ከፍተኛ በሆነ ደረጃ አሟልተን በተጨማሪም ደግሞ ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም በሰጠን ገንዘብ አገር ውስጥ የኢዲቲኤፍን ማስተዳደሪያ አቋቁመን ከዛ ሁሉ ካሟላን በኋላ ለህዝብ ወይንም ለበጎ አድራጊዎች ጥሪ አውጥተን ባለፈው መስከረም ላይ ሐምሌ ላይ ለመስከረም ወደ 300 በላይ የሆኑ ፕሮጀክት ፕሮፖዛልስ ወይም የፕሮጀክት ድጋፍ የሚጠይቁ አግኝተን አሁን ከነዛ አማርጠን በሚቀጥለው ወር ከነዛ ውስጥ ሁነኛ የሆኑትን በገንዘብ ድጋፍ አድርገን ስራ ለመጀመር እየሞከርን ነው። ይሄ በጣም ታላቅና ታሪካዊ ነገር ነው። ማንም በጎ አድራጎት ደረጃ ከዜሮ ተነስተን አንዲት ሳንቲም ሳይኖረን አምስት ሚሊዮን ብር አሰባሰን ህጋዊ በሆነ መንገድ በአገር ውስጥም በአሜሪካን ሀገር ውስጥም በሁሉም ነገር አጠናቀን ለሌላው ዓለም እንኳንስ ለኢትዮጵያ ቀርቶ ለአፍሪካ ምሳሌ በሚሆን ደረጃ አቅርበን አሁን አፍሪካኖች ሌሎች እንዴት ነው ሲናንተ የጀመራችሁትን እኛንም ብታሳዩ እያሉ የሚያደርሱበት ድረስ በቦታው ላይ የተገኙት አምባሳደር ፍጹም አረጋ የገንዘብ ማሰባሰብ ራት ላይ የተገኙ አንዲት እናት ስማቸው እንዲገለጽ እንኳን አልፈለጉም። ዝቅተኛ ገቢ ያላቸው ናቸው። ለረጅም ጊዜ ሲያጠራቅሙ የነበረውን ገንዘብ እየሰጡ እንደሆነ ነው የተገለጸው። አሁንም ማን እንደሆኑ እንዲታወቁም አልፈልጉም እና እንዲህ አይነት በልባቸው ሕዝባቸውን ኢትዮጵያ ውስጥ የሚታየውን ችግር ለማስወገድ የሚሰሩ ቅን ልብ ያላቸው ሰዎች አስተዋጽኦ ጭምር ከፍ ያለ መዋጮ እያዋጡ ለዚህ እንዳበቁት እያየን ነው። በዌብሳይቱም ላይ አንዳንዱ ራሱን መግለጽ ሳይፈልግ ነው እያዋጣ ያለው። ስለዚህ በጣም ቅን የሆኑ ሕዝባቸውን ለማገልገል ባገኙት አጋጣሚ ለመርዳት የሚሞክሩ ሰዎች ስላሉ እጅግ በጣም ደስ ይለናል። ከዚህ በተጨማሪ ግን ገንዘብ የሚሰጥ ሰው መልካም ነው። ከገንዘብ በላይም ጊዜውን ተመልሶ የማይገኝ ጊዜውን እየሰጠ ያለ ሰው ቀላል አይደለም። በቅስቀሳ ሌሎችን በማስተባበር ሌሎችም የገንዘብ ማሰባሰብ ሂደቱ የተቃና እንዲሆን የሚያደርጉት ጥረት በጣም አስደናቂ ነው። ስለዚህ የተፈጠረውን መነሳሳት ስናይ በሀገራችን ባለፉት 18 ወራት የነበሩትን ከፍ ዝቅ የሚሉ ሁኔታዎች ስንመለከት ያለምንም ማቋረጥ ጸንተው እስከዚህ የደረሱ ሰዎች አሁን በተለይ ደግሞ ከፍ ብለን የምንነሳበት ሌላ ምዕራፍ ላይ የገባን ስለሆነ ከዚህ በኋላ በጣም በከፍተኛ ሁኔታ ይጨምራል የሚል እምነት አለን። ፕሮፌሰር አለማየሁ ተግዳሮቶች ነበሩ ብለዋል። በጎ አድራጎች ወይም ቮለንቲርስ በሚባሉት ነው የሚደገፈው። በፈቃደኝነት በፈቃደኝነት ሁሉም ሰው በቴክኒካል ደረጃ ያሉት በአድቫይዘሪ ካውንስል ላይ ሁሉም አንዲት ሳንቲም የሚከፈለው ሰው የለም። አምስት ሚሊዮን ብር የሰበሰብነውን አምስቱ ሚሊዮን ብር አንዲት ሳንቲም ሳትጎድል ለፕሮጀክት ነው የሚውለው። ይሄ ለአድሚኒስትሬሽን እንደዚህ አይነት ነገር ለማሳካት ምናምን የሚለው ከኪሳችን ነው የምናወጣው፣ ወይንም ሌላ ሰዎች እየረዱን ነው። ስለዚህ የምንሰበስበው ሰው በችሮታ የሚሰጠንን ገንዘብ በሙሉ መቶ በመቶ በስራ ላይ ነው የምናውለው ስለዚህ ሌላ የሚያስደንቅ ስራ ሰራን ብለን የምናምነው ምንድን ነው ስራችን የምናካሄደው መቶ በመቶ በጎ አድራጊዎች ነው መቶ በመቶ የሚሰበሰበው ገንዘብ ለፕሮጀክት ነው የሚውለው መቶ በመቶ ክፍት የሆነ ድርጅት ነው እኛ በሃይማኖት በዘር በመሳሰሉት ነገሮች በአካባቢ የምንለየው ነገር የለው ሁሉም ሰው ኢዲቴፕ ውስጥ መሳተፍ ይችላል አንድ ብር ይዞ እስከመጣ ድረስ ስለዚህ አሁን ያልሻቸው ምንድነው? ተግዳሮቶቹ ምንድነው? ችግር ያለብን የምትዩ፣ አሁን አንደኛው ችግራችን ምንድነው? ብዙዎች ለምሳሌ ከገንዘቡ ተሰብስቦ ለመንግስት ነው የሚገባው፣ ከመንግስት ጋር አብሮ ነው የሚሰሩት ምናምን ይባላል። እኛ ምንም ከመንግስት ጋር የሚያገናኘን ነገር ያለ፣ መቶ በመቶ ቁጥጥሩ በእኛ እጅ ነው ያለው። ከመንግስት ጋር ገንዘቡ ወደ መንግስት ይገባና ይጠፋል የሚለው ነው። ስለዚህ ገንዘብ አትስጡ እያሉ ዘመቻ የሚያራምዱ ሰዎች አሉ። እንግዲህ እነዚህ ሰዎች አንደኛ ማስረጃ ካላቸው ማስረጃ ነው ይዘው ቢወጡና ቢያጋልጡም ደስ ይለናል። ግን ይሄ ሁሉ የስም ማግረፍና የስም ማጥፋት ነው። እኛ ስራችንን ወደ ኋላ ለመጎተትና በሰው ምናልባት ስለምንሰራው ስራ ለማያቅ ሰው ዳመና ወይም ውዥንብር አስተሳሰባቸው ላይ ለመፍጠር የሚደረግ ነገር ነው እና ፕሮጀክቱን ለመጉዳት አይነት በበጎ ሀሳብ ሳይሆን በተንኮል የሚነሳሱ አንዳንድ ሰዎች አሉ። ወይም ካለማወቅ ካለማወቅ ምን እንደምንሰራ ዌብሳይታችን፣ ድረ ገጻችን ላይ ወጥተው መረዳት የሚችሉትን ነገር እኛ የምናምነው በግልጸት ነው። አንዲት ነገር አምስት ሳንቲም ብትሆን ወብሳይታችን ላይ አለ ይህን የምናደርግበት ሌላ ምክንያት አለ ከአሁን ከኛ በኋላ ለሚመጡት ለሚመጣው ትውልድ አሰራር ምን አይነት እንደሆነ ምስናሌ ጽዳት ያለው ስራ በእውቀት ስራ የሚሰራ በፍቅር እኛ ሌትና ቀን ነው የምንለፋው ስራ አለን እኔ የህግ ጠበቃ ነኝ ፕሮፌሰር ያን ሁሉ ስራ ላይ ይህን ደንብሬ ነው የምሰራው ለምንድን ነው የማደርገው አገሬን ስለመወድ ህዝቤን ስለመወድና ከ48 ዓመት በኋላ ተመልሼ ከሄድኩ በኋላ በገጠር ምን አይነት ችግር እንዳለ ስላየው ነ 48 ዓመት ቆይቼ ስመለስ ገጠር ውስጥ ያለው ኑሮ ምንም አልተቀየረም። ጊዜ ራሱ እንደ ቆሞ አድርገን ያየሁት ውሃ በአይን አይቻሉ፣ ከብትና ሰው ውሃ አብሮ ሲጠጣ፣ ትምህርት ቤቶች የሚባሉትን አይቻሉ፣ የጤና የሚባሉትን እኔ ሶስት ሳምንት ሲሄድ አራት ቀን ነው አዲስ አበባ ያሳለፍኩት፣ ሌላውን ገጠር ነው ሄድኩት ለማየት የሰውን ኑሮ። ስለዚህ ይሄ ልቤን ነክቶኛል። ይህንንም ነው እኛ ካውንስላችንም ያለን ሰዎች ይህን ነው የምንረዳው። ስለዚህ እነዚህ የምናደርገው አገራችን ስለምን ህዝባ ስለ ስለዚህ የእኛን ስራ የሚያቋሱ ሰዎች የዋካች ታገሱ ነው የምንለው። ሰውንና ህዝብ ይፍረደን፣ ስራችን ይፍረደን። በሌላ በኩል ከዚሁ ጋር በተያያዘ በዲያስፖራ ትረስት ፈንድ አመታዊ የእራት ፕሮግራም ላይ የተገኙት የአለም አቀፍ የገንዘብ ድርጅት ቦርድ ስራ አስፈጻሚ ዳይሬክተር ዶክተር ዶሚኒኮ ፋኒዛ ስለዚህ ፕሮግራም አስፈላጊነት እንዲህ ይላሉ። ይህ ልዩ ዝግጅት ነው፣ ምክንያቱም ኢትዮጵያ ውስጥ ለውጥ መምጣቱን ያሳያል። ኢትዮጵያ ላይም ዓለም አቀፍ የሆነ ፍላጎት መኖሩንም ያሳያል። የአገሪቱ መጻኢ ድል ቀናነትንም አመላካች ነው። የአገሪቱን ስራ ፈጣሪዎች ከጫና ያላቅቃል። በገበያ ላይ አተኩርና በቶሎ የሚያድግ ምጣኔ ሀብት በማምጣት ለውጥን ያስገኛል። ያ ደግሞ በአጠቃላይ የአገሪቱንም ምስል የሚቀይር ነው። ዶክተር ፋኒዛ አክለውም ለሚቀጥሉት አምስት ዓመታት በሥራ ላይ የሚውል የሁለት ሚሊዮን ዶላር የገንዘብ ድጋፍ ላይ ለመወሰን በቀጣይ ሳምንት የተያዘ ቀጠሮ መኖሩንም ጠቁመዋል። አይምኤፍ በዚህ ጉዳይ ላይ ትልቅ ሚና ይጫወታል በሚቀጥለው ሳምንት የአይምኤፍ ቦርድ በጣም አስፈላጊ ለሆነ ዝግጅት ይሰበሰባል የመንግሥት የኢኮኖሚ ማሻሻዮችን ለመደገፍ ይሰበሰባል። ወደ ሁለት ቢሊዮን ዶላር የሚሆን ገንዘብ ድጋፍ ላይ ውሳኔ ለመስጠት ነው ስብሰባው የተጠራው በእርግጥ ይሄ የሚሆነው ከተፈቀደ ነው አገሪቱ በዚህ በኩል ለግሉ የኢንቨስትመንት ዘርፍ የተመቻቸው ሁኔታ እንድትፈጥር እንፈልጋለን አድማጮቻችን የዚህ ዘገባን ረዘም ያለ ክፍል በዌብሳይታችን ላይ ስለምናስቀምጥ በዚያ ተገኝታችሁ እንድታዳምጡ እንጋብዛለን። ጽዮንና ኤደንን በእናንተ ስም አመሰግናሉ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ነው በመደመጥ ላይ ያለው። አብራችሁን ስለሆናችሁ እናመሰግናለን። በሰሜን አሜሪካ የሚኖሩ አንድ መቶ ሰባ ዲያስፖራዎች በሐዋሳ ከተማ ትልቅ የገበያ ማዕከል ሊገነቡ መሆናቸውን የሳውዘርን ጌት ኢንቨስትመንት አክሲዮን ማህበር ሰብሳቢ ለቪኦኤ ተናግረዋል። ዮናታን ዘብዴዎስ ተከታዩን ዘገባ ያሰማናል። ሳውዘርንጌት ኢንቨስትመንት አክሲዮን ማህበር በሚል ሕጋዊ መጠሪያ አንድ መቶ ሰባ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በአዋሳ ከተማ ትልቅ ገበያ ማዕከል መገንባት መወሰናቸውን ነው የማህበሩ ሰብሳቢ አቶ እርሚያስ ዮሐንስ ለቪኦኤ የተናገሩት። የማዕከሉ ግንባታ የምስር ድንጋይ ከተጣለ ሰባት ዓመታትን ያስቆጠረ ቢሆንም በአሁኑ ወቅት ወደ ስራ ተገባው። የማህበሩ አባላት የነበረባቸውን በጋራ የመስራት ልምድ ችግር በመቅረፋቸውና በአገሪቱ ያለው የለውጥ ሂደት እንዳነሳሳቸው ተናግሯል። ዋናው ጊዜ የፈጀበት ምክንያት በዚህ አይነት በጋራ የመስራት ልምድ የሌለን ስብስቦች በመሆናችን የመጣ ነው። ግን አማካሪዎችን በመጠቀም አሁን ጥሩ ደረጃ ላይ ደርሰናል። ይሄ አሁን ያለው ለውጥ ግን የበለጠ የሚያጠናክረ ነው። በአስር ሺህ ካሬ ሜትር ላይ የሚያርፈው ለግዛው አምስት መቶ አርባ ሚሊዮን ብር ወጪ ይደረግበታል የተባለው ባለአራት ኮከብ የገበያ ማዕከሉ በሐዋሳ ከተማ የመጀመሪያው ነው። ቤቶችን ጨምሮ ዘመናዊ ማዕከላትን የያዘ ነው ተብሏል። ሞሉ፣ ኦፊስ ቢልዲንግ እና ፎር ስታር ሆቴል ሶስቱንም ያካተተ ፕሮጀክት ነው። በ10 ካሬ ሜትር ላይ ነው ያለው። በአሁን ሰዓት ግን የጀመርነው የሞሉን ፕሮጀክት ሞሉና ኦፊስ ቢልዲንግ ፕሮጀክት ነው። በዛሬው ሁለት የተጀመረው የአዋሳን ከተማ የመረጡበትን ምክንያት ጠቅሶ በሌሎች ከተሞች ተመሳሳይ ፕሮጀክቶች ሊገነቡ እንደሚችሉም ገልጠዋል። በመጀመሪያ ደረጃ ይሄንን በጋራ የመስራት ሀሳብን ስናስበው፣ እንደምትመለከተው አዋሳ በጣም አመቺ የሆነ ቦታ ነው የክልሉም መንግስት የጠየቅናቸውን ነገሮች በአጭር ጊዜ ነው ያሟሉልን። ፕላስ በጣም እያደገ ያለ ከተማ በመሆኑ የመጀመሪያውን እዚህ ላይ ለማድረግ ነው የመረጥ ነው። ያ ማለት ግን አዋሳ የመጀመሪያችን ነው እንጂ በሌሎች ክልሎችም በሌሎች ከተሞችም የመስራት እቅድ ያለው ፕሮጀክት ነው። ሰው የመጀመሪያውን አንድ ቦታ መጀመር ስላለበት አዋሳ ያደረግነው ነገሮች ሁሉ የተስተካከሉና በተለይ ደግሞ በደቡብ የሚኖሩ ልጆች ማጆሪቲዎቹ ለተሳተፉበት አንዱም ምክንያት ይሄ ነው። ያ ማለት ግን በሌሎች ከተሞችም እንቀጥላለን ፕሮጀክቱ ከሁለት መቶ በላይ ለሚሆኑ የአካባቢ ወጣቶች የስራ እድል የፈጠራል ያሉት አቶ እርሚያስ መዋለ ንዋያቸውን ለማፍሰስ ፈቃድ ያገኙትና የግንባታ ቦታ ያመቻቸላቸው የደቡብ ክልል መንግስት መሆኑን ገልጠው ክልሉ አሁን ለሁለት መከፈሉ የሚፈጥርባቸው ይንከ እንደማይደሆኑ ተናግሯል። የጸጥታ ችግር የለብንም። በጣም በአካባቢ ያሉ ሰዎች በምርቃት ነው የተጀመረው። የአካባቢውም ሰዎች በደስታ ነው የተቀበሉን ቀደም ሲል እርግጥ እንደተባለው በደቡብ ክልል ነው ፕሮጀክቱን ስንጀምር የጀመር ነው። ምንም የገጠመንም ችግር የለም። እኛ ኢትዮጵያ ውስጥ እንዲሰራ ነው የምንፈልገው ፕሮጀክቱ እና ሲዳማም ሆነ ክልል ሊሆነም በደቡብም ሆነ ሁለቱም ለኛ ኢትዮጵያ ነው። እኛ አላማችን ኢትዮጵያ ውስጥ ሞል የመስራት ነው። ስለዚህ ከዚህም ቀጥለን ደግሞ ሌላ ከተማ ላይ እንሰራለን። ስለዚህ እኛ ሲዳማ ክልል በመሆኑ በፕሮጀክት ላይ የሚያመጣው ምንም ችግር የለም። በአሁኑ ሰዓት ያሉትም ሰዎች በጥሩ ሁኔታ እየተባበሩ ነው። በኢትዮጵያ ውስጥ በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በግል ተንቀሳቅሰው ውጤታማ የሚሆኑበት እድል ጠቧል ያሉት ሰብሳቢው የጋራ ኩባንያዎችን በማደራጀት መዋዕለ ንዋያቸውን እንዲያፈሱ መልእክት አስተላልፈዋል። አክሲዮኑም ሌሎች በውጭ አገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ ለሚገኙ ዜጎችም እንደምትሸጥና የመጨረሻው መነሻው የአክሲዮን ሽያጭ ዋጋ ሺህ ብር ሲሆን ትልቁ ደግሞ 45 ሚሊዮን ብር መሆኑን ማስታውቀዋል። የአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋል። በመደመጥ ላይ ያለው ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ እየተላለፈ ያለ መሰናዶ ነው። ኤደን፣ እንግዲህ አሁን አሁን ላይ በኢትዮጵያ ውስጥ በሚገኙ የተለያዩ ዩኒቨርሲቲዎች ግጭቶች አሉ። ከግጭቶቹ ደግሞ በመንገድ ስተው የተማሪዎችንም ህይወት እየቀጠፉ ነው። ከዚህ በፊት የተወሰኑ የተማሪዎችን ግድያና ሞትን የሚመለከቱ ዜናዎችን ሰርተናል። የምታስታውሽ ይመስለኛል። አዎ፣ ዘገባዎችንም ሰርተናል። እንዲሁም ደግሞ የወጣቶችንም ድምጽ ሰብስበናል በዚህ ጉዳይ ላይ መፍትሄ ምን ቢሆን ጥሩ ነው የሚሉ ሀሳቦችን ይዘን ነበር። በቀጣይ ሳምንታትም ደግሞ እንግዲህ ወጣቶች መጥተው እንዲወያዩ እናደርጋለን ያው ቪኦኤ አምሀሪክ ፌስቡክ ገጻችን ላይ ስልክ ቁጥራቸውን ቢተውልን መፍትሄ ይሆናል ብለው የሚያስቡትን ነገር ቢያስቀምጡልን እንወያይበታለን በዚህ ጉዳይ ላይ ሀሳብ አለኝ፣ የነዚህ መሰል ግጭቶች ዋነኛ መነሾ ይሄ ነው፣ መደረግ ያለበት የመፍትሄ ሀሳብ ደግሞ ይሄ ነው ብለው የሚያስቡ ማናቸውንም አድማጮች ለማስተናገድ እንወዳለን። ቀጣዩም ዘገባችን ከዚህ ጋር የተያያዘ ነው። በወለጋ ዩኒቨርሲቲ አንድ ተማሪ መገደሉን ተሰምተዋል። ይህን ተከትሎ እንግዲህ ናኮር መልካ ከዩኒቨርስቲው ፕሬዚዳንት ጋር አጭር ቆይታ አድርገዋል። እንደሚከተለው ይሰማል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሐሰን ዩሱፍ እንዳሉት በወለጋ ዩኒቨርሲቲ ስር ከሚገኙ ሶስት ግቢዎች መካከል ግድያው የተፈጸመው ትናንት ሌሊት በሻምቡ በሚገኘው ግቢ አቅራቢያ ነው። የተፈጸመውን ግድያ አስመልክቶም ተከታዩም ብለዋል። ከመጋላ ሻምቡ ረጅሩ ጥቃቱ የደረሰው ከዩኒቨርሲቲው ቅጥር ግቢ ውጭ ሲሆን ትናንትና ከሌሊቱ ዘጠኝ ሰዓት ተኩል ገደማ ሶስት ተማሪዎች ከካምፓስ ወጥተው ሚካኤል ወደሚባል ቤተ ክርስቲያን ሲያመሩ ያልታወቁ ሰዎች ሶስቱም ተማሪዎች ላይ በስለት ጥቃት ፈጽመውባቸዋል። የአንዱ ተማሪ ሕይወትም አልፏል። ሁለት ተማሪዎች ደግሞ የሕክምና ድጋፍ አግኝተው ወጥተዋል። ጥቃቱ የተፈጸመው ተማሪዎች መካከል በተፈጠረ ግጭት ነው ለማለት ያስቸግራል። የተያዘ ተማሪም የለም። ያው የተጎዱ ተማሪዎችም ቢሆን ከተጎዱ በኋላ ነው የታየው እንጂ በተማሪዎቹ መካከል ጠብ አልነበረም። ግድያውንና ሁለት ተማሪዎች ላይ የደረሰውን የመቁሰል አደጋ የፈጸሙ ግለሰቦች እስካሁን ባይታወቁም ሁለት ግለሰቦች ተጠርጥረው በፖሊስ መያዛቸውን ዶክተር ሐሰን ተናግረዋል። ባለፈው እሁድም እንዲሁ ሶስት ተማሪዎች ነቀምቴ በሚገኘው ዋና ግቢ ጥቃት ተፈጽሞባቸው በዩኒቨርሲቲው ሪፈራል ሆስፒታል የሕክምና ክትትል እየተደረገላቸው መሆኑን ገልጸዋል ፕሬዚዳንቱ ከዚህም ጋር ተያይዞ የተጠረጠሩ ሀያ ተማሪዎች ተይዘው እንደ እንደነበረም ገልጸዋል። በዩኒቨርስቲውም ሆነ ሌሎች ከፍተኛ የትምህርት ተቋማት በዩኒቨርሲቲ ተማሪዎች ላይ እየደረሰ ያለውን ሞትና ጉዳት ለማስቀረት መደረግ አለበት የሚሉትን እንዲህ ይገልጻሉ ዶክተር ሐሰን። ለተማሪዎች ደህንነትና በዩኒቨርስቲ ውስጥ የሚደረገው ጥበቃ ሊጠናከር ይገባዋል። እንደሚታወቀው አገሪቱ ለውጥ ውስጥ በመሆኗ ውስብስብ የሆነ የፖለቲካ ችግር አለ። ይህም መፍትሄ ያቻል። ለረዥም ጊዜ ሲንከባለል የመጣው በብሔሮች መካከል ያለው ክፍፍልም በእርቅና በመከባበር በእኩልነት እንዲኖር ትልቅ ስራ መስራት ይፈልጋል። ሌላው የመንግስትንም አደረጃጀት ስናይ ችግሮች ሳይፈጠሩ መፍታት፣ ሲፈጠሩም በፍጥነት ችግሩን ፈትቶ ሊደርስ የነበረውን የአደጋ መጠን መቀነስ ላይ ትልቅ ችግር አለ። ይህም መፈታት አለበት። በሻምቡ ጊቢ የሚማሩ ተማሪዎችን ለማረጋጋት እየተሰራ ነው ብለዋል ፕሬዝዳንቱ። ከጊቢው ተማሪዎች አስተዳደር አካላትና ከዞኑ ፖሊስ ለጉዳዩ ተጨማሪ መረጃ ለማግኘት ያደረግኩት ጥረት አልተሳካም። ካገኘው በሌላ ጊዜ ዘገባ ለማካተት እሞክራለሁ። የሳይንስ እና ከፍተኛ ትምህርት ተቋማት ሚኒስቴር ባለፈው ሳምንት ባወጣው መግለጫ ዩኒቨርሲቲዎች በፌዴራል ፖሊስ እንዲጠበቁ መግባባት ላይ ተደርሶ ወደ ስራ መግባቱን ማሳወቁ ይታወሳል። ለአሜሪካ ድምፅ ናኩር መልካ ካምቦ ናኩርን ለዘገባው እናመሰግናለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ቀጣዩ ምርጫ የህዝብ ወኪል በትክክል ማን እንደሆነ የሚያሳውቅን እንደሚሆን አስገንዝቧል። መለስካቸው አምሃ ዝርዝራለሁ ፓርቲው ዛሬ ረፋዱ ላይ በሰጠው ጋዜጣዊ መግለጫ ላይ እንዳስታወቀው መቼውን ምርጫ በአሸናፊነት መወጣት የሚያስችለውን ሀገራዊ የምርጫ አስተባባሪ ግብረ ኃይል አቋቁሞ እየተንቀሳቀሰ ይገኛል። የፓርቲው አመራር አባላት በጋዜጣዊ መግለጫው ላይ እናብራሩት ይህ ዜማ ቀደም ሲል ምርጫው በሀገሪቱ አስተማማኝ መረጋጋት ከመፈጠሩ በፊት እንዳይካሄድ ሲጎተጉት የነበረ መሆኑን አምነው፣ በአንጻሩ ግን መንግሥት ከነገው ይልቅ ዛሬ የተሻለ መሆኑን በመግለጽ ምርጫው መደረግ አለበት ካለ በኋላ በዚሁ መሠረት ፓርቲው እየሠራ ነው ብለዋል። በተለይ ይህ ምርጫ ለምን መደረግ እንዳለበት የፓርቲያቸውን አቋም ሊቀመንበሩ አቶ የሸዋስ አሰፋ አስረድተዋል። እዚ ላይ በደንብ መታወቅ ያለበት ምርጫ መደረግ ያለበት አንዱ ማንም የጎበዝ አለቃ እየተነሳ ወኪል ነኝ የሚልበት አካሄድ መቆም መቻላለ ሕዝቡ በየትኛው እንግዲህ እንደ አሜሪካና እንደ አውሮፓ እንኳን ያሉት መቶ በመቶ የተሳካ ምርጫ አድርገው አያውቅም። እኛ ሰባ ሰማንያ በመቶ ሕዝብ የሚያምንበት ምርጫ ከተደረገ ጥሩ፣ ለዲሞክራሲ መሰረት ከተጣለ የመጀመሪያው ግባችን እሱ ነው። ስለዚህ በዛ ቀን እንደሚደረግ ምርጫው አስበን ነው እየሰራን ያለ ነው። ከተራዘመ እንደተባለው ስድስት ወር ምናምን የሚባሉ ወሬዎች አሉ። በወሬ ደረጃ ነው። በህግ ጠቅሶ የተናገረው የለም፣ የመንግስት አካል የተናገረው የለም። ስለዚህ በዛ ቀን እንደሚደረግ አድርገን ነው እየሰራን ያለ ነው። የምርጫ ቅስቀሳ ተወዳዳሪ ፓርቲዎች እንዲያካሄዱ በይፋ የተጀመረ ባይሆንም ኢዜማ ይህንን ሥራውን የጀመረው ከተመሠረተበት ዕለት ጀምሮ እንደሆነ አቶ የሸዋስ ያስረዳሉ። በተለይም ይህ ውድድሩን የማስጀመሪያ ምልክት ከምርጫ ቦርድ ሲሰጥ ፓርቲያቸው ሊያደርግ የተዘጋጀውን ዘርዝረዋል። ፖሊሲያችንን ማውጣት፣ አማራጫችንን መሳየት፣ ከሌላው እንዴት እንደምንሻል ጨዋነት በተሞላበት መልኩ ማሳየት እንጀምራለን። ከዚህ በተረፈ ግን የምናደርጋቸው ስራዎች በሙሉ ፓርቲው መመሰረቱ ስሙን ከማስተዋወቅ ጀምሮ በውስጡ ያሉትን አመራሮችን ከማሳየት ጀምሮ በአጠቃላይ የምናደርጋቸው ነገሮች ለምርጫ የሚረዱ ናቸው የሚል እምነት ነው ያለን። በእኛ እምነት ቀጣዩ ምርጫ ከዚህ በፊት ከነበሩ የይስሙላ ምርጫዎች የተለየና የተሻለ መሆን አለበት የሚል ነው የሂዜማ አቋም። የተለየና የተሻለ የሚያደርጉት ደግሞ ቅድም እንዳልኳችሁ ሰላምና መረጋጋት ሲኖር ለውጡ ተቋማዊ ሲሆን እና ጥሩ አማራጭ የፖለቲካ ድርጅቶች ሲኖሩ በእኛ እምነት ሶስት፣ አራት፣ አምስት የሚሆኑ የፖለቲካ ድርጅቶች ሲኖሩ እነዚህ እንዲኖሩ ኢዜማ የራሱን አስተዋጽኦ አድርጓል እያደረገም ነው ያለው። የፓርቲው የወጣቶች ጉዳይ ተጠሪና የገቢና የሀብት ማሰባሰብ ኒውስ ኮሚቴ አባል አቶ ቴዎድሮስ አሰፋ ኢዜማ የምርጫ ዘመቻ ዝግጅቱን አንድ ገጽታ የሆነውን ከጽሑፍ መግለጫው በንባብ አሰምተዋል። በሀገራችን ለስድስተኛ ጊዜ የሚካሄደውን ብሔራዊ ምርጫ ለማሸነፍና የኢትዮጵያን ሕዝብ የብዙ ዓመት የዲሞክራሲ ጥያቄ ለመመለስ ኢዜማ በሀገር አቀፍ ደረጃ በሚገኙ የምርጫ ወረዶች ሁሉ ይንቀሳቀሳል። ይህንን ለማድረግ የገንዘብ፣ የሰለጠነ የሰው ኃይል፣ የድርጅታዊ ብቃትና ከዘመናዊ ቴክኖሎጂ ጋር መተዋወቅና መስራትን ይጠይቃል። ከላይ የተጠቀሱትን ሀብቶች ለማሰባሰብ የገቢና ሀብት ንዑስ ግብረ ኃይል የመጀመሪያ የሆነውን ዝግጅት የፊታችን እሁድ ታኅሳስ አምስት ቀን 2012 ዓ ም ከምሽቱ 12 ሰዓት ጀምሮ በኢንተርኮንቲኔንታል ሆቴል የገቢ ማሰባሰቢያ የራት ግብዣ ፕሮግራም አዘጋጅቷል። አቶ ቴዎድሮስ ከጋዜጠኞች የቀረቡላቸውን ጥያቄዎች መሠረት በማድረግ እንደ ገለጹት ፓርቲው ከዚህ የራት ግብዣ እስከ አስር ሚሊዮን ብር የሚደርስ ገቢ እንደሚጠብቅና የመግቢያ ዋጋውም ሁለት ሺህ ብር እንደሆነ ገልጸዋል። ቀደም ሲል ፓርቲው በሀገሪቱ የተለያዩ ክፍሎች ባከናወናቸው የመዋቅር ዝርጋታና የአባላት ምልመላ ስራዎች እንደ ተረዳው በሀገሪቱ ሲታይ የነበረው የሰላም እጦትና አለመረጋጋት አንጻራዊ በሆነ መልኩ እየሰከነ መሆኑንም የፓርቲው ሊቀመንበር ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮቻችን፣ እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። የጋቢና ቪኦኤ ጉዛችን በዚህ ተጠናቋል። በቪኦኤ አምሃሪክ ፌስቡክ ገጻችን ላይ ስልክ ቁጥሮቻችሁን አስቀምጡልን፣ መልክቶቻችሁን አድርሱን። እንግዲህ ዛሬ አብረን ዛሬ ሞክቢላ ቤሮ ለካ አብሮን አልነበረም። ጽዮን ግርማናት ዛሬ እንግዲህ በአቀናባሪነት እስካሁን ድረስ አብራን የነበረች እሷንም በእናንተ ስም እናመሰግናለን። ደህና እደሩ፣ መልካም ምሽት ይውልላችሁ फोन रेडियो सगले थी